በኢትዮጵያ የዩናይትድ ስቴትስ አምባሳደር ሆኖ በፕሬዚዳንት ዶናልድ ትራምፕ የታጩት አምባሳደር ማይክ ሬይነር ላለፉት 16 ዓመታት የአሜሪካ ዲፕሎማት በመሆን በኮንጎ ብራዛቪል፣ በጅቡቲ፣ በናሚቢያ ና በቤኒን በተለያዩ የኤምባሲዎች የስራ ኃላፊነት አገልግለዋል። አዲሱ እጩ ተሸዋሚ በሴኔቱ ልዩ የውጭ ጉዳይ ኮሚቴ ስልጣናቸው መጽደቅ አለበት፣ ወደ ኢትዮጵያ ሄደው ለማገልገል አዲሱ የፕሬዚዳንት ዶናልድ ትራምፕ አስተዳደር ለኢትዮጵያ ሌላ አምባሳደር መሾሙ የኦባማን አስተዳደር ከመቃረን አንጻር ይሁን በሚል ለአሜሪካ ውጭ ጉዳይ ሚኒስትር መስሪያ ቤት ላቀረብኩት ጥያቄ የአፍሪካ ጉዳይ ቃል አቀባይዋ ሚስ ማሪዮ ወልስ በኢሜል በሰጡት መልስ አሜሪካ ከአፍሪካ ጋር ያላትን ቀጣይነት ያለው ግንኙነት ሁሌም ትኩረት ትሰጥበታለች። በአፍሪካ ነጻ ፍትሐዊና ተአማኒነት ያላቸው ምርጫዎችን ለማስፋፋት በአፍሪካ ውስጥ ከሚገኙ አጋሮቻችን ጋር እየሰራን ነው። በአህጉሪቷ የሰላም አስከባሪ ኃይሎችን ማሰልጠን፣ የሁለትዮሽ ግንኙነትና ኢንቨስትመንትን በማጠናከር አሜሪካ ትሰራለች ብለዋል። የምስራቅ አፍሪካ ጉዳይ ተንታኝና በዩናይትድ ስቴትስ ጆርጂያ አትላንታ የፖለቲካ ሳይንስ መምህሩ አቶ ዮሐንስ ገዳሙ አምባሳደር ማይክል ሬይነር መታጨት ጉዳይ የሚገርም ነው። ምክንያቱም እኒህ አምባሳደር ፕሬዚዳንት ኦባማ የስልጣን ዘመን ጊዜም በሁለት ሺህ አስራ ሁለት ቤኒን የምትባለው የምዕራብ አፍሪካ ውስጥ ያለች ትንሽዬ ሀገር አምባሳደር ሆኖ ተሾመው ያገለገሉ ሰው ናቸው። ከዛም ባለፈ ደግሞ በጅቡቲ፣ በጊኒ አካባቢም ጊኒ ኮናክሪ ማለት ነው የአሜሪካ ዲፕሎማት ሆኖ ያገለገሉ ሰው ናቸው እና እኒህ ሰው አፍሪካን በሚገባ ጠንቅቀው የሚያውቁ ናቸው። ግን በፕሬዚዳንት ኦባማ የስልጣን ዘመን በሳቸው አስተዳደር ውስጥ አምባሳደር ሆኖ ያገለገሉ الله ፕሬዚዳንት ትራምፕ መሾማቸው የሚያሳየው ፖለቲካ አመለካከት ወይም ደግሞ ፓርቲ አፊሌሽን ሳይሆን የእሳቸው ዲፕሎማሲያዊ ብቃት እንደ ዋነኛ መስፈርት ታይቶ የተመደቡ ሰው እንደሆኑ ነው የምናየው። የፖለቲካ አንድምታውንም ያየን እንደሆነ በምዕራብ አፍሪካ ጥሩ የዲሞክራሲ ተምሳሌት በሆነች ቤኒን እንደማገልገላቸው ወደ ኢትዮጵያ በሚያቀኑበት ጊዜ ደግሞ ለየት ያለ ሁኔታ ሊያጋጥማቸው ስለሚችል በዲሞክራሲያዊ ስርዓት ግንባታ ላይ አንዳንድ ነገር ሊያደርጉ ይችላሉ ይላሉ ተንታኙ። ሌላው አንድ እንደ አንድምታ ካየ ነው ቤኒን ላይ የነበራቸውን ቆይታ ስንመለከት በጣም ጥሩ የሚባል ነው። ቤኒን ዲሞክራሲያዊ ተብላ የምትጠቀስ ሀገር ነች። በአሁኑ ሰዓት አፍሪካ ውስጥ ማለት ነው። በተለይም በምዕራብ አፍሪካ ውስጥ ትልቁ ምሳሌ ሆነ የምስቀርበው እሷ ነች እና በጣም በላቀ ደረጃ ዲሞክራሲያዊ ከሆነች ሀገር አምባሳደርነት ቆይታቸው ተመልሰው ወደ ኢትዮጵያ በሚመጡበት ሰዓት ደግሞ የሚያዩት ለየት ያለ ነገር ይኖራል ማለት ነው። እኒህ ሰው ሜልካቸውን ዲፕሎማቱን ከመስራታቸው አንጻር የራሳቸው የሆነ ገለልተኝነትን የሚያሳዩ ሰው ናቸው ብለን ከማለታችንም አንጻር ኢትዮጵያ ውስጥ ሊኖራቸው የሚችለው ሌጋሲ ወይም ጥለውት ሊያልፉ የሚፈልጉት ነገር ምን ይሆናል ብለን ስንጠብቅ ምናልባትም ወደ ዲሞክራሲያዊ ስርዓት ግንባታ ተመልክተው ምናልባት እዛ ላይ አንዳንድ ነገር ሊያደርጉ የሚችሉ ከሆነ ደስ የሚል ነገር ይሆናል ማለት ነው። ለዶች ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ